ከ ሀያ አምስት ዓመታት የስልጣን ዘመን በኋላ ገዡ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር በምጻሩ ኢህአዴግ በጣም ወሳኝ ለውጥ ማድረግ የሚገባው ወቅት ላይ ደርሷል ይላል ቻተም ሀውስ። በአሁኑ ወቅት ኢትዮጵያ ውስጥ የተደነገገው የአስቸኳይ ጊዜ አዋጅም የሀገሪቱን ምክር ቤት ወንበሮች ከነ አጋር ድርጅቶቹ የተቆጣጠረው ኢህአዴግ በሀገሪቱ ስርዓት ማስከበር አለመቻሉን መቀበሉን እንደሚያመላክትም ቻተም ሀውስ ትናንት የኢትዮጵያ ፖለቲካ ከመሪዎቹ በላይ ሆኗል ሲል ይፋ ያደረገው ጽሁፍ ይዘረዝራል። ጽሁፉ አክሎም ጠቅላይ ሚኒስትር ኃይለማርያም ደሳለኝ የአስቸኳይ ጊዜ አዋጁን ይፋ ባደረጉበት ወቅት የምርጫ ሂደቱ ላይ ማሻሻያና ከተቃውሞ ፖለቲካ ኃይሎች ጋርም ውይይት ሊደረግ እንደሚችል ጠቁመው እንደነበርም ያስታውሳል። መረዳት የሚገባው ዋናው ነገርም በአሁኑ ወቅት ኢትዮጵያ ውስጥ የሚታየው ተቃውሞ የተነሳው የትጥቅም ሆነ ሰላማዊ የተቃውሞ እንቅስቃሴ በሚያደርጉ ኃይሎች ሳይሆን ከተራው ህዝብ መሆኑንም ቻተም ሀውስ ያመለክታል። አምነስቲ ኢንተርናሽናል በበኩሉ በሀገሪቱ ተቃውሞ የተባባሰው መንግስት ገንቢ በሆነ መንገድ ተቃውሞውን ማስተናገድ ስላልቻለ እንደሆነ ገልጿል። የአፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሉ እንዴትነቱን ይናገራሉ። ኢትዮጵያ ውስጥ እንግዲህ በተለያዩ ቦታዎች ላይ የተለያዩ ተቃውሞዎች ሲካሄዱ ቆይተዋል። ከአምና ህዳር ጀምሮ እነዚህ ተቃውሞዎች በአብዛኛው ሰላማዊ የነበሩ ቢሆንም ከመንግስት በኩል ያጋጠሟቸው መልስ ግን በሀይል የታገዘ ነበረ። ሰዎች ሞተዋል። ሰዎች ታስረዋል። ሰዎች ቆስለዋል። እስካሁን ፍርድ ቤት ላይ ጉዳያቸው የሚታይ የተለያዩ ሰዎች አሉ። በዚህ ምክንያት እንግዲህ ተቃዋሚዎቹ ወደ ሀይል ድርጊት የመግባት ነገር በቅርቡ አሳይተዋልእና ና በአጠቃላይ እኛ በጉዳዩ ላይ ያለን አመለካከት ምንድነው? ለሰላማዊ ተቃውሞዎቹ መንግስት የሰጠው የሀይል ምላሽ ጉዳዩን ወደ ብጥብጥ፣ አለመግባባትና አላስፈላጊ የንብረት መውደም አድርሶታል። አምነስቲ ኢንተርናሽናል ኢትዮጵያ ውስጥ ያለ ፍርድ ቤት ማዘዣ የማሰርና የተሀድሶ እርምጃዎች ከዚህ ቀደም ሲወሰዱ ሰዎች በዘፈቀደ ቤተሰብም ሆነ ጠበቆቻቸው በማያገኟቸው ሩቅ በሆኑ ወታደራዊ ጣቢያዎች እንዲታሰሩ ማድረጉን በመግለጫው ጠቁሟል። ለስድስት ወራት የሚዘልቀው የአስቸኳይ ጊዜ አዋጅም እጅግ ሰፊና መሰረታዊ የሰብአዊ መብቶችን ስጋት ላይ የሚጥል መሆኑንም አመልክቷል። በአንድ ሀገር የአስቸኳይ ጊዜ አዋጅ ሲታወጅ የመናገር የመጻፍ መብት ሊገደብ እንደሚችል ያመለከቱት አቶ ፍስሐ ኢትዮጵያ ውስጥ የተደረገው ግን ካለው ሁኔታ ጋር የተመጣጠነ አይደለም ነው የሚሉት። ምንድነው? በዓለም አቀፍ የሰብዓዊ መብት ህጉ መሰረት የመናገር የመጻፍ መብቶች በአስቸኳይ ጊዜ ሁኔታ ውስጥ ላይ ሊገደቡ ይችላል። ግን እንደፈለጉ ይጣሳሉ ማለት ሳይሆን ሁኔታው እንደሚፈልገው መጠን ነው። ኢትዮጵያ ውስጥ ፕሮቴስት አለ ብሎ ፖለቲካ መናገር ክልክል ነው፣ የፖለቲካ ፓርቲዎች ጋዜጣዊ መግለጫ መስጠት ክልክል ነው የሚለው ነገር ራሱ የተመጣ ቀን አይደለም፣ ካለ ሁኔታ ጋር ማለት ነው። መንግስት አንድ ወይስ የተወሰኑ አካባቢዎች ላይ የተፈጠረውን ንብረት ማስቃጠልም ሆነ የሰው ህይወት መጥፋት እንደ አጋጣሚ ተጠቅሞ በአጠቃላይ ፕሮቴስቱ ክላምፕ ላዳውን ለማድረግ የተጠቀመበት ይመስል። ለምሳሌ ከዓለም አቀፍ መንግስታዊ ካልሆነ ተቋማት ጋር መነጋገር ክልክል ነው ይላል። ይኸውም ከፕሮቴስቱ ጋር የሚያገናኘው ነገር ፖለቲካ ፓርቲዎች ጋዜጣዊ መግለጫ ማውጣት ክልክል ነው ይላል። ከፕሮቴስቱ ጋር መናገራለ አክለውም ካለፈው ዓመት ህዳር ወር አንስቶ ኢትዮጵያ ውስጥ የሚካሄደውን ህዝባዊ ተቃውሞ መንግስት በሀይል ጸጥ ለማድረግ የሚወስደው እርምጃ ያባብሰዋል እንጂ አይፈታውም። ብለዋል። ሰዎች መብታቸውን በሚጠይቁበት ሁኔታ ጥያቄው ተገቢ ነው ተገቢ አይደለም የሚለውን ነገር ተቀምጦና ተወያይቶ ጉዳዩን በትክክል አድሬስ ማድረግ ነው እንጂ በሀይል መመለስ አያስፈልግም። አሁን ባለው ሁኔታ ላይ ኢትዮጵያ ውስጥ ያለው ሁኔታ ከቁጥጥር ውጭ ሳይወጣ መደበኛው የሆነ የህግ ስርዓት እና የህግ አካሄድ ሳይፈርስ መንግስት የተቃዋሚዎችን የሰላማዊ ሰልፈኞቹን ጥያቄ አድረስ ማድረግ አለበት። የሰላማዊ ሰልፈኞች መብታቸውን ነው የጠየቁት። ኢኮኖሚክ ቤስስ ነው የጠየቁት። ሀሳባችንን በትክክል እንግለጽ ነው ያሉት። ሀሳባችንን ስንገልጽ አንታሰር ነው ያሉት። እነዚህን ጥያቄዎች መመለስ አለበት እንጂ በሀይል ለማፈን መሞከር ችግሩን ከማባባስ በስተቀር አይፈታውም።